The Voice of America. The Voice of America. The Now uh, they have come to the open and admitted uh, and presently bragging about. አሁን በግልጽ ወጥተው ሊደርስ የሚችልን አደጋ ለማስቀረት በሚል እርምጃ የመከላከያ ሰራዊቱን እንዴት እንዳጠቁ በኩራት እየተናገሩ ነው። እና አሁን ጥቃቱን ማን እንደጀመረ ግልጽ ሆኗል። ኢትዮጵያ የውጭ ጉዳይ ሚኒስትር ዴታ እና የአስቸኳይ ጊዜ አዋጅ ጽፈት ቤት የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ናቸው የሰማችኋቸው። የዕለቱ አብይ ርዕስ ዝርዝሩን ይመለከታሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ህዳር 7 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየናት፣ የቴክኒክ አቀናባሪው ንጉሱ ታምሬ ከዋና አዘጋጇ ትስታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ህወሀት በኢትዮጵያ የመከላከያ ሰራዊት ላይ ጥቃት መፈጸሙን ማመኑ እየወሰድን ያለነውን ሕግ የማስከበር እርምጃ ምክንያታዊነት የሚያረጋግጥ ነው ሲል ፌዴራል መንግስቱ አስታወቀ። በክልሉ በሚገኝ ቴሌቪዥን የተናገሩት የህወሀት አባል ሴኪቱር ጌታቸው ድርጅቱ በሰሜን እዝ ላይ ጥቃት መፈጸሙን በግልጽ አብራርተዋል። በሌላ በኩል ዩናይትድ ስቴትስ ህወሀት በኤርትራ ላይ የፈጸመውን የሮኬት ጥቃትና ግጭቱን ዓለም አቀፋዊ ለማድረግ የያዘውን ጥረት እንደምታወግዝ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ በትዊተር ገጻቸው ትናንት ባወጡት ቃል የሲቪሎች ደህንነት እንዲጠበቅ፣ ውጥረቱ እንዲረግብና ሰላም እንዲመለስ አስቸኳይ እርምጃ ይወሰድ ብለን መወትወታችንን እንቀጥላለን ብለዋል። የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ኃይሎቻቸው አስመራ ላይ የቅዳሜውን የሮኬት ጥቃት እንዳደረሱ አረጋግጠዋል። ይቀጥላል ሲሉም ዝተዋል። የዩናይትድ ስቴትሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ማይካድራ ላይ በሲቪሎች ላይ የደረሰውን ጭፍጨፋ አውግዘው የኢትዮጵያ ባለስልጣናት ጭፍጨፋውን በተመለከተ በአስቸኳይ ጥልቅ ምርመራ አድርገው ተጠያቂዎቹን የሕግ የበላይነት በሚፈቅደው መሰረት ለፍርድ እንዲያቀርቡ እናሳስባለን ሲሉ በትዊተር ገጻቸው አስፍረዋል። በመላዋ ትግራይ ግጭቱ እንዲያከትም አስቸኳይ እርምጃ እንዲወሰድ አጥብቀን እናሳስባለን ያሉት የዩናይትድ ስቴትሱ ረዳት የውጭ ጉዳይ ሚኒስትር የሰላም መስፈንና የሲቪሎች ደህንነት መጠበቅ አስፈላጊ ነው ሲሉም አሳስበዋል። በኢትዮጵያ የኮቪድ-19 ይዞታ ዜና ባለፉት የ24 ሰዓታት ጊዜ ውስጥ 4213 ሰዎች ላይ የቫይረሱ ምርመራ ተካሂዶ 336 ሰዎች ላይ ቫይረሱ እንደተገኘ የጤና ሚኒስቴር መረጃ አመልክቷል። 241ዱ የተገኙት አዲስ አበባ ውስጥ ሲሆን የተቀሩት በተለያዩ የሀገሪቱ ክፍሎች ነው። በዚሁ የ24 ሰዓት ጊዜ ውስጥ የ12 ሰዎች ህይወት በኮቪድ-19 ሳቢያ ማለፉን መረጃው ጨምሮ አመልክቷል። ኬንያ በሀገሯ የሚገኙ ትምህርት ቤቶች በሙሉ ታኅሳስ 26 ቀን እንዲከፈቱ ዝግጅት ማድረጓን ተናገረች። ዝግጅቱ የተከናወነው ፕሬዝደንቱ ኡሁሩ ኬንያታ ባወጡት እቅድ መሰረት መሆኑን የትምህርት ሚኒስትሩ አስታውቀዋል። በሌላ በኩል በሀገሪቱ የኮቪድ-19 ስርጭት በአሳሳቢ ደረጃ እየጨመረ መሆኑን መንግስቱ ማስታወቁን አክሎ ከናይሮቢ ገልሞ ዳዊት የሚከተለውን ዘገባ ይዞ ቀርበዋል። በኬንያ በመጪው ታህሳስ 26 ሁሉም ትምህርት ቤቶች ለተማሪዎች ክፍት እንደሚሆኑ የኬንያ ትምህርት ሚኒስቴር አስታውቋል። የኬንያ ትምህርት ሚኒስቴር ጆርጅ መጎሃ ዛሬ ውሳኔውን በማስመልከት ማብራሪያ ሰጥተዋል። ሁሉም ትምህርት ቤቶች ከጃንዋሪ 4 2021 ወይም ታህሳስ 26 2013 ዓ ም ጀምሮ የሚከፈቱ ይሆናሉ ይህም የሕፃናት መዋያ ከአንደኛ ክፍል እስከ ሶስተኛ ከአምስተኛ ክፍል እስከ ሰባተኛ ክፍል እንዲሁም ከዘጠነኛ ክፍል እስከ አስራ አንደኛ ያሉትን ተማሪዎች በሙሉ የሚያካትት ነው ይላሉ የትምህርት ሚኒስትሩ መጎሃ። ሚኒስትሩ የሁሉም ትምህርት ቤቶች መከፈት ውሳኔ ፕሬዝዳንት ኬንያታ ባለፈው የካቢኔት ስብሰባ ላይ ባስቀመጡት አቅጣጫ መሆኑን ገልጸዋል። መግዋ ቅርብ ትምህርት የጀመሩ ተማሪዎች የትምህርት ሰሌዳቸው በመዛባቱ የኬንያ ትምህርት ሚኒስቴር ያወጣውን አዲስ የትምህርት ሰሌዳንም በዚሁ ጊዜ ይፋ አድርገዋል። ይሁን እንጂ በኬንያ በተለይ በቅርብ ወራት የሀገሪቱ መንግስት በፊት የነበሩ ቁጥጥሮችን ካላላ በኋላ የኮሮና ቫይረስ ወረርሽኝ ጨምሯል። ትላንት፣ ለምሳሌ በኬንያ ባሪንጎ አስተዳደር ውስጥ በሚገኘው የወንዶች አዳሪ ትምህርት ቤት 38 ተማሪዎች በኮሮና ቫይረስ መያያዛቸው ተነግሯል። ሚኒስትር መጓ ስለዚህ ክስተት የቫይረሱ ስርጭት ቢኖርም ትምህርት ቤቶቻችንን ከፍተን የዕለት ተዕለት ኑሯችን ማስኬድ መልመድ አለብን ሲሉ ተደምጠዋል። የኬንያ ኬንያ ጤና ሚኒስቴር አሀዝ እንደሚያሳየው አሁንም የበሽታው ወረርሽኝ በአገሪቱ እያየለ መሆኑን ነው። ትላንትና ዛሬ ብቻ በአጠቃላይ 38 ኬንያውያን በኮሮና ቫይረስ ህይወታቸው ማለፉንም የኬንያ ጤና ሚኒስቴር አስታውቀዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከሁለት ሳምንት ሊሞላው ከተቃረበው ፕሬዝደንታዊ ምርጫ ወዲህ ትናንት ለመጀመሪያ ጊዜ ጆ ባይደን ያሸነፏቸው መሆኑን የተቀበሉ የሚመስል ነገር ተናገሩ። ወዲያው አስከትለው ግን አለመቀበላቸውን አስታውቀዋል። ትራምፕ በትዊተር አከታትለው በሚያወጧቸው ጽሁፎቻቸው ያለ ማስረጃ የተሸነፍኩት ምርጫው ስለተጭበረበረ ነው እያሉ ይናገራሉ። ዋና ዋናዎቹ የዩናይትድ ስቴትስ የዜና ማሰራጫዎች ጆ ባይደን የሚያስፈልጋቸውን 270 ድምፅ በላይ ይዘው አሸንፈዋል ብለው ካወጁ አንድ ሳምንት ያለፈ ቢሆንም ሪፐብሊካኑ ፕሬዝደንት እስካሁን በይፋ መሸነፋቸውን ሊያስታውቁ ፈቃደኛ አልሆኑም። ሚስተር ትረምፕ በአንዱ አስተያየታቸው ያሸነፈው ምርጫው ስለተጭበረበረ ነው ካሉ በኋላ አስከትለው ማስረጃ የሌለው ወንጀላቸውን በመቀጠል የምርጫ ታዛቢ እንዲገኝ አልተፈቀደም፣ ድምፁ የተቆጠረው የጽንፈኛ ግራ ቀደሞች የግል ኩባንያ በሆነውና መጥፎ ስም ባለው ዶሚኒየን ኩባንያ ነው ብለዋል። ትዊተር ይህን አስተያየታቸውን ምርጫው ተጭበርብሯል የሚባለው አከራካሪ ነው የሚል ማስጠንቀቂያ ምልክት አያይዞበታል። ፕሬዝደንቱ ይህን ከጻፉ ከአንድ ሰዓት በኋላ አስተያየታቸውን ግልጽ ለማድረግ ያሸነፈው በሐሰተኛ ሚዲያው አይን ብቻ ነው፣ አንድም የተቀበልኩት ነገር የለም ገና ብዙ ይቀራል፣ ይህ ምርጫ ተጭበርብሯል ሲሉ ጽፈዋል። ጆ ባይደን ለዋይት ሀውስ ጽህፈት ቤት ኃላፊነት የሾሟቸው ሮን ክሌን በምላሻቸው ዶናልድ ትራምፕ ትዊተር ላይ የሚናገሩት ጆ ባይደንን ፕሬዚደንት አያደርጋቸውም ወይም አይከለክላቸውም ያን የአሜሪካ ሕዝብ አድርጎታል ሲሉ ተናግረዋል። በሀገሪቱ ዙሪያ ያሉ የምርጫ ባለስልጣናት ለቪኦኤም ለሌሎችም የዜና ማሰራጫዎችን በሰጡት መግለጫ በምርጫው ቀንና በድምፅ ቆጠራ ባይደን ማሸነፋቸውን ሊቀይሩ የማይችሉ አንዳንድ ትናንሽ እክሎች መከሰታቸው እንዳለ ሆኖ በስፋት የማጭበርበር ተግባር መፈጸሙን የሚያሳይ ምንም ማስረጃ አላገኘንም ብለዋል። በሌላ የዩናይትድ ስቴትስ ምርጫ ነክ ዜና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የምርጫ ዘመቻቸው ፔንስልቬኒያ ላይ በተካሄደው ምርጫ የውጤት ማረጋገጫ እንዳይሰጥ ለማሳገድ ከከፈተው ክስ ትልቁን ክፍል እንዳነሳ ታውቋል አሁን የክሱ ትኩረት በትናንሽ የድምፅ ውጤቶች ላይ ብቻ እንደሚሆን ነው የተገለጸው። የፕሬዝደንቱ የምርጫ ዘመቻ ለፌዴራል ፍርድ ቤት ከልሶ ባስገባው የክስ ዶሴ ፊላዴልፊያና ፒትስበርግ ከተሞች ላይ በፖስታ የተላኩ ድምጾች ቆጠራዎችን ታዛቢዎች ተገኝተው እንዳይቆጣጠሩ የምርጫ ባለስልጣናት ሕግ ተላልፈው ከልክለዋል የሚለውን ክስ ነው ያወጣው። ለኮቪድ-19 መከላከያ ክትባት ፍለጋው ጥረት አንድ ሌላ መልካም ዜና ይዞ መጥቷል። የዩናይትድ ስቴትሱ ሞዴርና ኩባንያ በሰራው የሙከራ ክትባት በሦስተኛውና ና የመጨረሻው የሰው ላይ ሙከራ በተገኘው የመጀመሪያ ውጤት ክትባቱ 94.5 ከመቶ ውጤታማ መሆኑን እንዳሳየ ገልጿል። ግዙፉ ማሳቹሴትስ የሚገኘው የመድኃኒት ኩባንያ ሞዴርና ክትባቱን የሰራው ከዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ኢንስቲትዩት ጋር በመተባበር ነው። ባለፈው ሳምንት የዩናይትድ ስቴትሱ ፋይዘር እና የጀርመኑ ባዮንቴክ እየሞከሩት ባለው ክትባታቸው ከፍተኛ ስኬት መታየቱን እንዳስታወቁ ይታወሳል። የዩናይትድ ስቴትስ ጆንሰን ኤን ጆንሰንም እንደዚሁ በሰራው ክትባት ላይ የመጨረሻውን ደረጃ ሙከራ እንግሊዝ ውስጥ እንደሚጀምር አስታውቋል። በሌላ የኮቪድ-19 ዜና፣ በኮቪድ-19 ታመው ያገገሙ ወጣቶች በብዙ የውስጥ አካላታቸው ላይ ረዘም ላለ ጊዜ የሚቆይ ጉዳት ሊገጥማቸው እንደሚችል ብሪታንያ ውስጥ የተካሄደ አንድ ጥናት ጠቆመ። በዚህ ጥናት መሰረት ሁለት መቶ በሚሆኑ በኮቪድ-19 ታመው የዳኑ ሕሙማን ላይ በተካሄደ ክትትል ሰባ ከመቶ የሚሆኑት ላይ የልብና የሳምባን ጨምሮ በተለያዩ የውስጥ አካላት ላይ ቫይረሱ ከያዛቸው ጊዜ ጀምሮ እስከ አራት ወር ድረስ ሊቆይ የሚችል የዘለቀ ጉዳት እንደሚታይ ነው የተስተዋለው። ይህ በዚህ እንዳለ በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ከ54 ነጥብ 4 ሚሊዮን አልፏል። የሞቱ ሰዎች ቁጥር ደግሞ ከአንድ ነጥብ ሶስት ሚሊዮን ማለፉን የጆንስ ሆፕኪንስ የመረጃ ማዕከል የተገኘው አሀዝ ያሳያል። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ቫይረሱ በምርመራ ከተገኘላቸው የፓርላማ አባል ጋር በቅርብ መገናኘታቸውን ተከትሎ ራሳቸውን ለይተው እንዳሉ ተገልጿል። ባለፈው ሚያዝያ ወር በኮቪድ-19 ታመው ያገገሙት ቦሪስ ጆንሰን በትዊተር ገጻቸው ካወጡት ቪዲዮቸው ጋር እንደ ስጋ ቤት ውሻ ብርቱ ነኝ የሰውነት የበሽታ መከላከያ ከሰውነቴ ፍልቅ ፍልቅ ይላል ብለው እንደነበረ ይታወሳል። በመጨረሻም እስራኤል ምስራቅ ኢየሩሳሌም ውስጥ አንድ ሺህ ሁለት መቶ መኖሪያ ቤቶችን ለመገንባት በያዘችው እቅድ እንደምትገፋ አስታወቀች። እቅዱ ቤተልሔምንና ምስራቅ ኢየሩሳሌምን የሚከፍል በመሆኑ ወደፊት የፍልስጤምን እንደ ሀገር መመስረት የማይቻል ያደርገዋል ሲሉ ፍልስጤማውያን እየተናገሩ ናቸው። ይህ የእስራኤል መግለጫ በእስራኤልና በቀጣዩ የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን አስተዳደር መካከል ውጥረት ሊፈጥር እንደሚችልም ተገልጿል። ሊንዳ ግራንድስታይን ከኢየሩሳሌም ለቪኦኤ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ጊቫት ሃማቶስ በእስራኤልና በቤትልሔም መካከል የምትገኝ እስራኤልና ፍልስጤምን የምታወዛግብ ቦታ ነች። እስራኤል ከዚህ ቀደም በዚህ ቦታ ለመገንባት አውጥታው የነበረውን የሰፈራ ማስፋፊያ እቅድ በዓለም መንግስታት ጣልቃ ቅብነት ተገድቶ የነበረ ቢሆንም ከ1200 በላይ ቤቶችን ለመገንባት እሁድ እለት ባወጣችው ጨረታ እንደገና እንደገፋችበት አሳይታለች። እስራኤል ጊቫት ሃማቶስን በኢየሩሳሌም አቅራቢያ ያለ የሀገሯ አካል እንደሆነ ትገልጻለች። ፍልስጥማውያን ደግሞ እንደ አውሮፓውያን አቆጣጠር በ967 ዓ ም እስራኤል አይሁዳውያንን በማስፈር የወሰደችው እንጂ የእርሱ አይደለም ይላሉ። እስራኤል ለግንባታው ያወጣችው አዲስ ጨረታ የሚያልቀው በጥር 18 አዲሱ ተመራጭ ፕሬዚዳንት ጆ ባይደን ቢሮዋቸውን ሊረከቡ ሁለት ቀናት ብቻ ሲቀራቸው ነው። የሰፈራ ማስፋፋት ፖሊሲን የሚቃወመው የፒስ ናው ቃል አቀባይ ብራያን ስሬቪስ በአዲሱ ተመራጭ ፕሬዚዳንት ጆ ባይደን አስተዳደር በሚኖረው የዩናይትድ ስቴትስ ፖሊሲ ይህ ማስፋፊያ ሊቀየር ይችላል የሚል እምነት አላቸው። በባይደን አስተዳደር ዘመን በትራምፕ አስተዳደር የነበረውን ያህል ለሰፈራ መርሃ ግብሮች እውቅና መስጠት አናይም ብለን እንጠብቃለን። ሆኖም እውቅና የተሰጣቸው የሰፈራ እቅዶች በከፍተኛ መጠን ማሻቀባቸውንና ያ ግንባታ የግንባታዎቹ መጀመር በመጪዎቹ አራት ዓመታት ውስጥ ሊከናውኑ እንደሚችሉ ግን እንገነዘባለን። ሕገ ወጥ የነበረው የአይሁድ ሰፈራ እቅድ በፕሬዚዳንት ዶናልድ ትራምፕ አስተዳደር ፖሊሲ ስር እውቅና አገኘ። ምንም እንኳን በፕሬዚዳንት ትራምፕ የቀረበው የሰላም እቅድ በተባበሩት አረብ ኤምሬትስና በባህሬን መካከል መደበኛ ግንኙነት እንዲፈጠር ቢያግዝም፣ ነገር ግን እስራኤል በዌስት ባንክ ላይ አንድ ሶስተኛውን እንድትጨምር መንገድ ከፍቶላታል ይላሉ ተንታኞች። የአውሮፓ ሕብረት እቅዱ የ ኢየሩሳሌምና ቤተልሔምን ይከፋፍላል፣ የፍልስጤምን የመንግስት ግንባታ ሂደት አስቸጋሪ ያደርገዋል፣ እንዲሁም ምስራቅ ኢየሩሳሌምን የፍልስጤም ዋና ከተማ የማድረግ እቅድን ያበላሻል በማለት ተቃውመውታል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ ለአረብ ሀገራትና ለአይሁድ ነዋሪዎች ጥቅም ስንል ግንባታችንን እንቀጥላለን ብለዋል። በጊባት ሀማቶስ የሚገነባው 1200 አዳዲስ ቤቶችን ጨምሮ አጠቃላይ አራት ሺህ ቤቶችን እንገነባለን ብለዋል። ኔቴንያሁ ደግመው ደጋግመው ኢየሩሳሌም በእስራኤል ሉዓላዊነት ስር ትቆያለች ብለዋል። በእስራኤል በተገነባው ዌስት ባንክ 500 ሺህ አይሁዳውያን መስፈራቸው ይታወቃል። ከነዚህ ውስጥ 200 ሺህ የሚሆኑት በምስራቅ ኢየሩሳሌም የሰፈሩ ናቸው። የፒስናው ቃል አቀባዩ ብራያን ይህ የሰፈራ ማስፋፊያ የሚቀጥል ከሆነ የፍልስጤን መንግስት ማቋቋምን የማይቻል ያደርገዋል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ሰኞ ህዳር 7 2013 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ ህወሓት በኢትዮጵያ የመከላከያ ሰራዊት ላይ ጥቃት መፈጸሙን ማመኑ እየወሰድን ያለነውን የህግ ማስከበር እርምጃ ምክንያታዊነት የሚያረጋግጥ ነው ሲል የፌዴራል መንግስቱ አስታወቀ። የህወሓት ድርጊት የአገር ክህደት ወንጀል መሆኑን የገለጹት የኢትዮጵያ መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን ምንም አይነት ድርድር አይኖርም ሲሉ ተናግረዋል። በትግራይ በክልሉ በሚገኝ ቴሌቪዥን የቀረቡት አንጋፋ የህወሓት አባል ሴኮ ቱሬ ጌታቸው ድርጅቱ በሰሜን ህዝብ ላይ ጥቃት መፈጸሙን በግልጽ ያብራሩት ሰሞኑ ነው ሲልም ይገልጣል። አቢይ ርዕሱ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በዩጋንዳና በሌሎች አካባቢ ሀገሮች እያደረጉ ያሉት ጉብኝትም ይህንኑ አቋም በማስረዳት ላይ ያተኮረ መሆኑን አምባሳደር ሬድዋን ዘርዝረዋል። በሌላም በኩል ዩናይትድ ስቴትስ ህወሓት በኤርትራ ላይ የፈጸመውን የሮኬት ጥቃትና ግጭት ዓለም አቀፋዊ ለማድረግ የሚያደርገው ያለች ሰዎቹን በጥብቅ እንደምታወግዝ ገልጻለች። እስክንድር ፍሬው ነው ያጠናቀረው። ሀሳባቸውን በትዊተር ያሰፈሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህግ የማስከበር እርምጃ ሲሉ የገለጹት የመከላከያ ሰራዊቱ እንቅስቃሴ በምን ሁኔታ ላይ እንደሚገኝ ጠቁመዋል። የወታደራዊ እርምጃው አላማዎች በፍጥነት እየተደረሰባቸው ነው በማለት ነው ያስረዱት። ወታደራዊ እርምጃው የሚቆመውም ሶስቱ አላማዎቹ ሲሳኩ መሆኑን አመልክተዋል። አላማዎቹ በማለት የገለጿቸውም የወንጀለኛው ቡድን ትጥቅ መፍታት፣ በክልሉ የህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞች ለፍርድ መቅረብ የሚሉ ናቸው። ልክ የዛሬ ሳምንት ነበር ህወት በሰሜን እዝ ላይ ጥቃት መፈጸሙን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ስፍራው ተጉዞ የመጡት የኢትዮጵያ መከላከያ ሰራዊት ሌተናል ጀነራል ባጫ ደበሌ ደግሞ በጊዜው ሆነ ያሉትን ዛሬ ለጋዜጠኞች አብራርተዋል። ጀነራል ባጫ እንዳሉት ህወት በሰሜን እዝ ላይ የፈጸመው ጥቃትና አፈጻጸሙ ታሪክ ይቅር የማይለው ነው። እነዛ የተሰዉትን የመከላከያ አባላት ሬሳቸውን፣ ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛው ፈንድቶ የጅብ ስሳይ ነው የሆነው። ይሄ አይደለም በእንደዚህ አይነት ሀያ አንድ አመት አብሮ አንድ ጉድጓድ ቀብሮ ጉድጓድ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ነገራቸው እርሻ ሲመጣ የሚያርስ ጉርጓሎ ሲመጣ የሚጎለጉል እህል ሲደርስ የሚያጭድ ያጨደውም ወቅቶ ጎተራ የሚያስገባ አንበጣ የሚከላከልለት ኮቪድ ሲመጣ ኮቪድን የሚከላከልለት ይህ ሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያርሰራ ቦታ የለም ቁማችንም ብቻ ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክን ትጨፍረው? እያጨበጨቡ ነው የጨፈሩበት። የእነሱን ሬሳ አንስቶ ሲቀብሩ የሀገር መከላከያ ሰራዊት ጋሻ የሆነውን ሬሳው ላይ ነው የጨፈሩት። ሬሳ አትቅበር፣ ልብስ ማውለቅ ምኑ ነው? ገሎ አያቁም ማለት ነው እነዚህ ሰዎች ተዋግተው ሰው ገሎ አያቁም ተዋግቶ ሰው የገደለ ጀግና ነው እና የተዋጋውን በጀግንነት ይቀብራል። የሰሜን እዝ ሀያ አንድ አመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው ዛሬ ለውጭ ሀገር ጋዜጠኞች መግለጫ የሰጠው የኢትዮጵያ መንግስትም ይህንኑ የህወሓት ድርጊት አስረድቷል። የአስቸኳይ ጊዜ አዋጅ ሴክሬታሪያት ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንደዚህ ነበር ያብራሩት። ቀይ መስመር የሆነው የመጨረሻው ደረጃና ይቅርታ የማያሰጠው ነገር የኢትዮጵያን ብሔራዊ የጸጥታ ኃይል ማጥቃት ነው። ያ የየትኛውም አገር ሉዓላዊነት የመጨረሻ መገለጫና ተምሳሌት ነው። የጦር ዝህን ዋና ማዘዣ ጣቢያ ከሚያጠቃ ዋና ከተማህን ለማጥፋትም ከሚያስፈራራ የትኛውም አካል ጋር ቁጭ ብለህ እንዳያጠቃህ አትወያይም። ስለዚህ ማንኛውም አገር የሚያደርገው መጀመሪያ ስጋቱን ደምስሶና አጥፍቶ ከዚያ መነጋገር ነው፣ ዘላቂነት ያለው ሰላም እንዲመጣ ነው ያሉት። እናም በመንግስት የተቀመጡት ሦስት ዓላማዎች ሳይሳኩ ውይይትም ሆነ ንግግር እንደማይታሰብ ነው። አምባሳደር ሬድዋን ያብራሩት። ይህም ሆኖ በህወሓት ላይ የሚወሰደው እርምጃ ጥንቃቄ በተሞላበት ሁኔታ እንደሚካሄድ ቃል አቀባዩ ተናግረዋል። ይህ ወታደራዊ እርምጃ በአጭር ጊዜ የሚጠናቀቅ ነው፣ ዓላማዎቹም በጣም ግልጽ ናቸው። መንግስት አላስፈላጊና አሉታዊ ውጤቶችን ለመቀነስና ሲቪሎች እንዳይጎዱ የተቻለውን ጥንቃቄ ያደርጋል ነው ያሉት። ይህ በእንዲህ እንዳለ በህወሓት ቡድን ላይ ከባድ ሰብአዊና ቁሳዊ ጉዳት አድርሰናል ሲሉ የሰሜን እዝ ዋና አዛዥ ሜጀር ጄኔራል በላይ ስዩም ተናግረዋል። በተለይም ዳንሻን ሁመራንና ሌሎችንም አካባቢዎች ሙሉ በሙሉ ተቆጣጥረናል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። አሁን ወደ ቀዳሚው የመጽሔቱ ርዕስ እንሻገር። የመከላከያ ሰራዊትና የአማራ ልዩ ኃይል በተቆጣጠራቸው የራያ አላማጣ አካባቢዎች አንጻራዊ ሰላም መስፈኑን አካባቢውን ተዘውረው የማየት እድል ያጋጠማቸው ተናገሩ፣ ይለናል መስፍን አራጌ ከደሴ ባጠናቀረው ዘገባ መከላከያ ሰራዊት ሰብአዊ ጉዳቶች እንዳይደርሱ ላደረገው ጥንቃቄ ምስጋናቸውን መግለጻቸውን ጠቅሶ ተከታዩን አጠናቅረዋል። የፌዴራሉ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመሆን በወሰደው ወታደራዊ ጥቃት ከተቆጣጠራቸው ቦታዎች ዋጃ፣ ጥሙጋ፣ አላማጣ እና በአላማጣ ዙሪያ ያሉ አካባቢዎች እንደሚገኙበት የሀገር ውስጥ መገናኛ ብዙሀን በዘገባቸው አስታውቀዋል። በቁጥጥር ስር ወደ ዋሉት የራያ አላማጣ አካባቢዎች ከሰራዊቱ ጋር የመግባት እድል እንዳጋጠማቸው ለአሜሪካ ድምጽ ሬዲዮ የገለጹ አስተያየት ሰጭ እንዳሉት ሰራዊቱ ወደ አካባቢዎቹ ሲዘልቅ ደማቅ አቀባበል ተደርጎለታል። ልክልህ እናሳየዋለ፣ ህዝቡ እንዴት ያለቅስና ይጨፍር ይደሰት እንደነበረ ከሚግዛት የተያዘ ህዝብ እንጂ በራሱ አገር የሚመራ በራሱ መንግስት የሚመራ ህዝብ አይመስልህም ነበር። የማህበረሰቡ ጭብጨባና ጩኸት የታሸገ ውሃ እያነሳል በሚያልፈ መኪና ላይ የወረወረ ይጨና እንኳን መጣችሁልን። የአማራ ብዙሀን መገናኛ ኤጀንሲም የዋጃና የአላማጣ ነዋሪዎች ሰራዊቱን በሆታ ሲቀበሉት ከስፍራ ሆኖ ባስተላለፈው ዘገባ አሳይቷል። ይመስለኛል ከምገልጸው በላይ ራያ ተቀጥቅጧል። አልተረም ትጨልቀውናል አሁን ብንታጠቅም ደሳ ንችለው ከራሴ ጀምሮ ሀገር እንደ ሀገር እንዳይቀጥል በየአቅጣጫው በጅጅጋም ቢሆን በደቡብም፣ በመተከል በዚህ እየዞሩ ህዝብ እያጠፉን ያሉት እነዚህ የጥፋት ኃይሎች ናቸው። ህዝብ በማይጎዳ መልክ እንዲያርጓ ነጽነት በመስጠታቸው አሁንም ደጋግመው ደጋግመን ደጋግመን ኖቤል የተሸለሙትን በራያ ህዝብ ኖቤል እንሸልማቸዋለን። ከመንግስታችን ጎን ጠቅላላ የራያ ህዝብ በሙሉ ይሰለፋል። ወደኋላ የምንለው ምክንያት የለንም። የአካባቢው ወጣት ከጸጥታ ኃይሉ ጋር በመሆን ጸጥታውን የማስጠበቅ ስራ እየሰራ መሆኑን ታዝቢያለሁ ብለዋል። አስተያየታቸውን እየሰጡን ግለሰብ ከተሞችን በማረጋጋት በተረፉ ርዝራጆችን በመልቀም የባጃጆች ላይ የሚተላለፉትን ህገወጥ የጦር መሳሪያዎች ለማስያዝ ሰፊ ስራ እየሰራ ነው ያለው አስተያየት ሰጪው ለመከላከያ ሰራዊት ምስጋናቸውን አቅርበዋል። የአይነት ህዝባዊ ሳተብ ያለው ሰራዊት ወጣ ይኖራታል ብዙ እስከማልገምት ድረስ ነው ጥንቃቄ የሚያደርጉት ለስቪሉ ማህበረሰብ በጣም በጣም ነው የሚደንቀው። እንዲህ ሆኖ ወታደር መሆን የተመኘን ጊዜ ነው አሁን። ልዩ ሀይል መሆን የተመኘን ጊዜ ነው አሁን። ይህንን በማየት ላስ በጣም ነው የተደሰጥኩት። እኛ ወደፊት እናንተ ጋር እንገባለን ስል እንዳንሞት ላይ ተፈጠር ለሞት ነው አንድ ስም እንዳይሞት መልሱ። እንዲህ ሲሉ አስራ ምናምን ቀን ደረቅ ቆጭሮ እየበላ እንዲህ መሆን ይህን ባይኔ ሳይ ተደንኩኝ፣ ተገረምኩ። በካ ያበላሹን የነበሩት መሪዎቹ ናቸው ያጣሉን የነበሩ። ይህ በእንዲህ እንዳለ ከጦርነቱ በፊትም ሆነ በጦርነቱ ምክንያት ከትውልድ ቀያቸው ተፈናቅለው በሰሜን ወሎ ቆቦና አካባቢው በመጠለያ ካምፕ የሚገኙ ተፈናቃዮች ወደ አካባቢያቸው ለመመለስ ዝግጅት በማድረግ ላይ መሆናቸውን በቆቦ መጠለያ የሚገኙት የተፈናቃዮች ቃል አቀባይ ሰለሞን ቀለሙ አስረድተዋል። አሁን ውሳኔ ላይ የገባ ነው። እዛ ያሉ ወንጀለኞች አሉ፣ የነሱ የትህነግ ተባባሪዎች እዚህ ያለው ህብረተሰብ ዝም ብሎ በግብስብስ ይሄ የበቀል አይነት ነገር እንዳይሆን፣ ከወደዚሁ ህግንና ህግን መሰረት ባደረገ ሁኔታ ትክክለኛ ወንጀለኛ የሚባሉትን ሰዎች ለህግ አሳልፈን ወደ ራያ ቆቦ ወረዳ በማምጣት ዜናዎቹንም እንደዚህ ጽድቅ ያልፈቱ ሰዎች ካሉ ከመንግስት ጋር እየሆና እየተባበርን እንድንሰራ ጥረት እየተደረገ ነው። በሌላ በኩል ወታደራዊ ባለስልጣናትን ጠቅሶ የአማራ ብዙኃን መገናኛ ኤጀንሲ እንደዘገበው መከላከያ ሰራዊት ራያ ለማጣንና አካባቢውን ከመቆጣጠሩ በፊት በአካባቢዎቹ በህወሓት ቁጥጥር ስር የነበሩ ከአስር ሺህ በላይ ወጣቶች ወደ አልታወቀ ቦታ ተወስደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ተከታዩ የመጽሔት ርዕስ ደግሞ ወደ መቀለ ይወስደናል። ዛሬ ረፋድ ላይ የአውሮፕላን ድብደባ መካሄዱን በጥቃቱም የአንድ ሰው ህይወት መጥፋቱንና የመኖሪያ ቤቶች ላይ ጉዳት መድረሱን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽብሃ ተከታዩን አድርሶናል። በመቀለ ከተማ ዛሬ ረፋድ ለአምስት ሰዓት ሩብ ጉዳይ የጦር አውሮፕላን ድብደባ ተፈጽሟል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይተዋል። ድብደባው በተፈጸመበት ቦታ ሄጂ እንደተመለከትኩት በሶስት ቦታዎች በድብደባ የተፈጠሩ የተባሉ ጉድጓዶች አይቻሉም። የአካባቢ ነዋሪዎች እንደገለጹት በሁኔታው አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሐን ወገኖች ላይ መፈጸሙ ከመግለጹ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢ ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻሉም። የትግራይ ክልል መንግስት መሪ ዶክተር ገብረ ጽዮን ገብረ ሚካኤል ትናንት ለዓለም አቀፍ ማህበረሰብ ባወጡት መግለጫ በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል በዚህም የአለም አቀፍ ማህበረሰብ ሊኮንነው ይገባል በማለት ነው በመግለጫቸው ያመለከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት። አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። በሌላ ዜና በመቀለ ከተማ የባንክ አገልግሎት ተጀምሯል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸው ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዞ ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም አዲሱ ተከታዩ የመጽሔት ዘገባ ደግሞ ወደ አዲስ አበባ ይመልሰናል። አዲሱ የኢትዮጵያ የውጭ ጉዳይ ሚኒስትር የሀገሪቱ መንግስት ለሰብአዊ መብት ቅድሚያ እንደሚሰጥና የሰብአዊ መብት አያያዝን በተመለከተም ለውጭም ሆነ ለአገር ውስጥ ዜጎች መንግስት ሙሉ ኃላፊነቱን እንደሚወስድ ለዲፕሎማቲክ ማህበረሰቡ ማስታወቃቸውን ገልጦ የአዲስ አበባው ዘጋቢያችን መለስካቸው አማረ ባጠናቀረው ዘገባው ራሱን የሚያከብር ማንኛውም መንግስት ብሔራዊ ጥቅሙን አሳልፎ እንደማይሰጥና ወንጀለኞችን ለህግ ማቅረብም የውስጥ ጉዳይ ነው ሲሉ የተናገሩ የተናገሩትን ጠቅሶ ተከታዩን አድርሶናል በቅርቡ የሀገሪቱ የውጭ ጉዳይ ሚኒስትር ሆነ ተሾሙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በአሁኑ ጊዜ በትግራይ ብሔራዊ ክልል እየተከናወነ ነው ባሉት የህግ የማስከበር ስራ አንዳንድ መንግስታት ያላቸውን ስጋት በተመለከተ ለዲፕሎማቲኩና ለአጠቃላይ አለም አቀፉ ማህበረሰብ ገለጻ ማድረጋቸውን የሚኒስቴሩ ቃል አቀባይ ዲና ሙፍቲ ለጋዜጠኞች አስረዱ በቃል አቀባዩ እንደተገለጸው በአገሪቱ ያለውን ነባራዊ ሁኔታ በማስረዳትና በማብራራት ረገድ የሚከናወነው ሥራ እንደሚቀጥልና ይህንንም ለዲፕሎማቲክ ማኅበረሰቡ ለማካፈል ጥረት እንደሚደረግ ገልጸዋል። በአሁኑ ወቅት በትግራይ የሚከናወነው ሰላምንና ሕግን የማስከበር ሥራ አንዳንድ የመገናኛ ብዙሐን አካላት እንደሚሉት ዓላማው የተወሰነውን የኢትዮጵያ የሕብረተሰብ ክፍል የማግለል አይደለም ብለዋል። በተጸራሪው የዘመቻው ኢላማ ሕገ ወጥ ሥራ የሠሩ ከሕግ ያፈነገጡ በሕግ የሚፈለጉ የተወሰኑ ሰዎች ናቸው ብለዋል። በዚህ ዘመቻ መሀል ለዜጎቻቸው ደህንነት ስጋት ላደረባቸው መንግሥታትም ምክትል ጠቅላይ ሚኒስትሩ የሰጡትን ምላሽ አምባሳደር ዲና ሙፍቲ ለጋዜጠኞች አብራርተዋል። በዚህ ኦፕሬሽን ውስጥ ዜጎቻቸው ተጎድቶ ከሆኑ ወይም ችግር ገጥሟቸው ከሆኑ እንዴት ከዚህ ችግር እንደሚወጡ ጥያቄ ሲያነሱ ነበር። ይህንንም በስፋት ማብራሪያ ሰጥቷል። የዜጎችን ደህንነት መጠበቅ የውጭ ዜጋም ሆነ የውስጥ ሀገር የኢትዮጵያ መንግስት ኃላፊነት እንደሆነ መንግስት ኃላፊነት እንደሚወስድ ከሚመለከታቸው ወገኖች ጋር የጠቃቀሷቸው ተቋማት አሉ አብረው እየሰሩ መሆኑን የሰብአዊ መብት አያያዝን በተመለከተም ደግሞ የኢትዮጵያ መንግስት ከምንም በላይ ቅድሚያ እንደሚሰጠው በደንብ አስረድተዋል። እዚህም ላይ ተግባቦት የተፈጠረበት ሁኔታ ነው ያለው። ዲፕሎማቲክ ማህበረሰቡም የኢትዮጵያ ሰላም ደህንነትና መረጋጋት ለአካባቢው ያለውን ጥቅምና ፋይዳ እንደሚረዳም አምባሳደር ዲና ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ በንጹሐን ዜጎች ላይ ጥቃት ያደረሱ የተባሉ ከ20 በላይ የጸረ ሰላም ኃይሎችን ደመሰስኩ ሲል የክልሉ መንግስት አስታወቀ። የክልሉ ሰላም ግንባታና ጽጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ ንጹሐን ዜጎችን የገደሉ የህወሓት ተላላኪ ያሏቸው የጉሙዝ ተወላጆች መሆናቸውን አረጋግጠናል። ብለዋል። ከዚሁ ጋር ተያይዞም ቤት ንብረታቸው በታጣቂዎች የተቃጠለባቸው ቁጥራቸው ከ1200 በላይ የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙም የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት መግለጹን ጠቅሶ ናኮር መልካ ተከታዩን ልኳል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ፀጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ን ዜጎች ላይ በደረሰው ዘግናኝ ጥቃት ከአርባ በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህዋት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል። ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወቅ ዞ ነው። አሰቃቂ እና በጣም ከሰው ልጅ የማይጠብቅ ድርጊት ነው የተፈጸመው እና በርካታ ዜጎች ህይወታቸው አጥተዋል። ይህ እስካሁን የነበረው ዘማዎች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ Pastorul Marekic al Al-Alai a de ንጹሀን ዜጎች ላይ ነው ጉዳት የደረሰው። በሌላ አቅጣጫ ኦፕሬሽን እየተሰራ ሳለ ነው እንግዲህ እነሱ ባልታስበ በሰላም ሆኖ መስመር ሲንቀሳቀስ የነበረው ትራንስፖርት ላይ ነው ህዝቡ ላይ ጥቃት ያደረሱ የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሀት የጥፋት ተልዕኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው ታጣቂዎቹ በተሽከርካሪው ላይ የነ ነበሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከሀያ በላይ የሚሆኑትን መግደላቸውን አክለው አብራርተዋል። ጥቃት ፈጻሚዎቹ የህዋት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ መከላ ድረስ ስልጣና ወስደው ገንዘብም ተከፍሏቸው

በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል። ዛሬ ማለት ነው ሰኞ ጠዋት ስራ ሁለት ሰዓት አካባቢ ላይ ሰዎች ተፈናቅሎ በሊባጢ የሃይስኩል ላይ ተጠልሎ እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባወራ ደረጃ ወደ ሶስት መቶ የሚሆኑ በቤተሰብ ደረጃ ወደ አንድ ሺ ሁለት መቶ የሚሆኑ ናቸው። ለነዚህ ያው ኤንጂዎች ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮንቦይና በእጀባ ስለሚሄዱ ብዙ ሊወስድብን ስለሚችል እዛው አካባቢ ካለን ጊዜያዊ መጋዘን ላይ ወደ አንድ መ አቶ ቁምጣ ና ወደ ሀያ አምስት ሲኤስሲቪ ወይም ተጨማሪ የህፃናት አልሚ ምግብ ወደ ስድስት መቶ ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር እያደረግን ነው። አሁን የመከላከያ እጀባ እንዲያደርጉ እየተነጋገርን ያለ ነው። ዞሮ ዞሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍስ አድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው ምላሽ ለመስጠት ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹዋን ዜጎች ሕይወት በታጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በዩናይት ስቴትስ የኮሮና ቫይረስ ስርጭት እየተስፋፋ ባለበት በአሁኑ ወቅት የ2020 ፕሬዚዳንታዊ ምርጫ አሸናፊ መሆናቸው የተገለጸው የቀድሞ ምክትል ፕሬዚዳንት ጆ ባይደን አገሪቱን ፈጥነው መርዳት እንዲችሉ የፕሬዚዳንት ትራምፕ አስተዳደር የርክክቡን ሂደት በዚህ ሳምንት እንዲጀምር እየጠየቁ መሆናቸውን የአሜሪካ ድምፅ ዘጋቢ ሚሼል ኩዌን ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል። የትኛውንም የዩናይትድ ስቴትስ አካባቢ ብንመለከት የኮሮና ቫይረስ ስርጭት እየጨመረ መሆኑን እንረዳለን። የኮቪድ-19 ወረርሽኝ ተጠያቂ የሆነው ቫይረስ ግን በፖለቲካው ድራማ ተሸፍኖ እናገኘዋለን። ይህም ፕሬዚደንት ትራምፕ በ2020 ምርጫ አሸናፊ ከሆኑትና እንደ ኤሮፓ አቆጣጠር በመጪው ጥር 20 ፕሬዚደንት ይሆናሉ ተብለው ከሚጠበቁት ከጆ ባይደን አስተዳደር የርክክብ ቡድን ጋር ሆነው ለሽግግሩ ይተባበራሉ ወይስ ምን ያደርጋሉ የሚለው ነው። እስካሁን እንደሚታየው ትራምፕ ያለምንም ማስረጃ ምርጫው ተጭበርብረዋል በሚል በስፋት የሚያሰራጩትን ወሬ የቀጠሉበት ሲሆን፣ አዲሱ አስተዳደር የርክክቡንና ሽግግሩንም ሥራ እንዲጀምር አልፈቀዱም። የባይደን ቡድን አባላት ወረርሽኙ በተስፋፋበት በዚህ ወቅት ይህ መደረጉ አገሪቱን አደጋ ላይ ይጥላታል በማለት ይናገራሉ። የባይደን ቡድን የኮቪድ-19 አማካሪ ቦርድ አባል የሆኑት ዶክተር ኦቱል ጋዋንዴ እንዲህ ይላሉ። ለሀገሪቱ ሲባል የኮሮና ቫይረስን አስመልክቶ እየተደረገ ያለው መከላከል ምን ላይ እንደሆነ መታወቅ አለበት። የርክክብ ቡድኑ ስለ ክትባቱ ስርጭትና እቅድ እንዲሁም መጠኑ ምን ያህል እንደሆነ፣ የእጅ ጓንቶች፣ የአፍና አፍንጫ መሸፈኛ ጭምብሎች ክምችቶች ምን ያህል እንደሆኑ ማወቅ ይኖርበታል። መተላለፍ የሚኖርባቸው መረጃዎች በርካታ ናቸው። እስከ መጨረሻው ደቂቃ ድረስ የሚጠበቁ ነገሮች አይደሉም። ዋሽንግተን ፖስት እንደዘገበው ፕሬዚደንት ትራምፕ ላለፉት አምስት ወራት በተደረጉት የኮሮና ቫይረስ ግብረ ኃይል ስብሰባ አንዱንም አልተካፈሉም። <laughs> In this process is starting right away. Millions of doses will soon be going out the door. They're all ready, waiting for that final approval. As soon as April, the vaccine will be available to the entire general population. ይህ ሂደት ወዲያውኑ ነው የሚጀምረው። በቅርቡ በሚሊዮን የሚቆጠሩ ክትባቶች ለመሰራጨት ዝግጁ ናቸው፣ የመጨረሻውን ይሁንታ እየተጠባበቁ ነው። አድሚራል ብሬት ጌርዋር የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አባል ናቸው። እሳቸው እንደሚሉት የትራምፕ አስተዳደር የኮሮና ቫይረስን ለመዋጋት የሚያደርገው ጥረት ራሳቸው የባይደን ቡድን አባላትን ጨምሮ በሕዝቡ ዘንድ ከፍተኛ ተቀባይነት አለው። እንዲህ ይላሉ ብሬት I, I want to be as transparent as possible with everybody. This is not a political issue. This is an issue of public health and saving American lives. And I think there's nothing more important than that. በተቻለ መጠን ከሁሉም ጋር ግልጽ ለመሆን እፈልጋለሁ። ይህ የፖለቲካ ጉዳይ አይደለም። ይህ የሕዝብን ጤንነት የሚመለከትና የበርካታ አሜሪካውያንን ሕይወት ማዳን ነው። ከዚህ በላይ አስፈላጊ ጉዳይ ያለ አይመስለኝም። የፕሬዝደንት ትራምፕ የቀድሞ የደህንነት ጉዳዮች አማካሪ የነበሩት ጆን ቦልተን የዋይት ሀውስ ሰዎች ቫይረሱን አስመልክቶ ያላቸውን መረጃ ለመጪው የጆ ባይደን አስተዳደር እንዲያጋሩ የሪፐብሊካን ፓርቲ አባላት ግፊት እንዲያደርጉ ጠይቀዋል ንግ አሁንም እንደገና ልድገሙ። ርክክቡ ለምን እንደሚያስፈልግ ሪፐብሊካኑ በግልጽ ማብራራት ያለባችሁ ይመስለኛል። በሻልነው ፍጥነት ይህን ነገር ማከናወን ይኖርብናል። የጆን ሃፕኪንስ ዩኒቨርሲቲ ባወጣው ዘገባ መሰረት በአሁኑ ወቅት በዩናይትድ ስቴትስ ወደ 11 ሚሊዮን የሚሆኑ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ወደ 246 ሺህ የሚጠጉት ደግሞ ህይወታቸውን አጥተዋል። በቫይረሱ ስርጭት ዩናይትድ ስቴትስ በዓለም የቀዳሚነቱን ስፍራ የያዘች መሆኑም ተዘግበዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን የተለያዩ ቅንብሮች ወደሚቀርቡበት ክፍለ ጊዜ ልውሰዳችሁ። አርባ ስምንት የጤና ባለሙያዎች መንግስት በትግራይ ክልል ሕግን ለማስከበር እየወሰደ ያለውን እርምጃ ለማገዝ ዛሬ ወደ ስፍራው ተላኩ ይላል ተከታዩ ዘገባ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ የሕክምና ባለሙያዎቹ ለመከላከያ ኃይላችን ሙያዊ ድጋፍ ለማድረግ በመወሰናቸው ምስጋና ማቅረባቸውን ጠቅሳ ፀሐይ ዳምጠው ተከታዩን አጠናቅራለች። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ለሕክምና ባለሙያዎቹ ሽኝት ባደረጉበት ወቅት እንደ መከላከያ ሰራዊት ሁሉ የሕክምና ባለሙያዎች የተለያዩ ችግሮች ሲያጋጥሙ የህብረተሰቡን ህይወት በማዳን ከፍተኛ ጥረት አድርጓል፣ በማድረግ ላይም ይገኛሉ ብለዋል። ይህንን ውሳኔ ስትወስኑ እንደ ማንኛውም የከተማችን ሰራተኞች፣ የስራ ኃላፊዎች በደሞዛችው በተለያየ ቁሳቁስ ከመከላከያ ሰራዊታችን ጎን በመቆም አስተዋጽኦ ስታደርጉ ነበረ። ይህ አይበቃም፣ በሙያችንም ከመከላከያ ሰራዊታችን ጎን እንቆማለን፣ ክብርን እንሰጠዋለን፣ ፍቅራችንን እንገልጻለን። እኛ ይህንን ሙያ ይዘን አንድም የሰራዊት አባል የሕክምና እርዳታ በወቅቱና በበቂ ሁኔታ በማጣት ምክንያት ልናጣው አይገባም። አብረነው እንቆማለን ብላችሁ የወሰናችሁት ውሳኔ በራሴም በከተማው አስተዳደርም ስም ለእናንተ ያለንን ክብር ታሪክም ሲያስባችሁ እንደሚቆይ እንደሚኖር ላረጋግጠላችሁ ወዳለው የከተማ አስተዳደሩም የህክምና ባለሙያዎቹ የሚያስፈልጋቸውን ሁሉ ለማሟላት ዝግጁ መሆኑን የገለጹት ወይዘሮ አዳነች አቤቤ የጤና ባለሙያዎቹ በሄዱበት ተልእኮ በድል እንዲመለሱ የመልካም ምኞት መግለጫ አስተላልፈዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በዚህ ወቅት የጤና ባለሙያዎች የመከላከያ ሰራዊቱን ለማገልገል እድል በማግኘታችሁ እንኳን ደስ አላችሁ ብሏል። ህይወታቸውን ለእኛ ሲሉ እየሰው ላለው ጀግና የመከላከያ ሰራዊታችን ይሄ ምስጋና የምናቀርብበት ነው፣ እነሱን የምንረዳበት ብቻ ሳይሆን በዚህ አገር ጭንቅ ውስጥ በገባበት ወቅት ቤታቸውን፣ ቤተሰባቸውን፣ ልጆቻቸውን ትተው የእኛን ህልውና ለማስጠበቅ ውድ ህይወታቸውን እየሰው ያለን የመከላከያ ሰራዊትን ማገልገል በራሱ ትልቅ ይሄ ከስጦታን በላይ ትልቅ ስጦታ ነው ብዬ ነው ማምናት። አንድ የጤና ባለሙያ ይህንን ዕድል አግኝቼ ዛሬ እዚህ ፊታችሁ እናንተን በማስተባበሬ ትልቅ ኩራትና ትልቅ ትልቅ አክብሮት ነው የሚሰማኝና እናንተን ጥሪያችንን አክብራችሁ ውድ የሆነውን ህይወታቸውን እየሰዉ ላሉ የመከላከያ ሰራዊት ለማገልገል ሙያችሁን፣ ጊዜያችሁን፣ እንዲሁም ሁሉም ነገራችሁን ትታችሁ ስለመጣችሁ ራሴና በከተማ መስተዳደር ስም እጅግ አድርገ ላመሰግናቸው ወዳለ የሀገር መከላከያ ሰራዊቱን ለማገዝ ወደ ስፍራ ያቀኑት የህክምና ባለሙያዎች በበኩላቸው፣ የሀገር ጥሪን በመቀበል ሰራዊቱን በሙያቸው አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ገልጿል። ዶክተር አየለ ተሾመ ከየካቲት ሆስፒታል የሀገር መከላከያ ሰራዊት በህክምና ለመርዳት ወደ ጦር ግንባር ዛሬ ከተሸኙት ውስጥ ናቸው። እንዲህ ብለዋል። ሁላችንም እንግዲህ አገር ሲኖር ነው የምንኖረው። ስለዚህ አገር ደግሞ እንደዚህ አይነት አደጋ በደረሰችበት ሁኔታ ላይ አገርን ለማስቀጠል የሄደን ኃይል ከኋላው ደጀን ሆነን የሚደርስበትን ጉዳት የአቅማችንን አገልግሎት እየሰጠን ወደ ህክምና ተቋም እንዲደርሱ ማድረግ ህይወታቸው እንዲቀጥል ማድረግ ከክብርም በላይ ክብር ነው እና ስለዚህ ያው እንግዲህ የሀገርን ማንነት ሁሉም ሰው ያውቀዋል፣ እና እኔ በዛ ልክ ነው የምሰፋው። መጀመሪያ ሀገር ነው፣ ሌላው ነገር በኋላ ይደርሳል ብዬ ስለማስብ የተበተነ የተተራመሰ ሀገር እንደሌላ ሀገር እንዳየ ነው ማየት አንፈልግም። ስለዚህ በዛ ልክ ነው አስበንም እየሄድን ያለ ነው። ሲስተር ሰብሌ ተፈራ ከጋንዲ ሆስፒታል ዛሬ በፍቃዳቸው በሙያቸው የሀገር መከላከያ ለመርዳት ወደ ጦር ግንባር መሄዳቸውን ተናግረዋል። እኔ በጣም ከሚገባ በላይ ደስ ብሎኛል። እውነት አዲስ እንደተወለድኩ ያህል ነው የሚሰማኝ። በቃ ደስታዊ መግለጫ ለመከላከያ ሰራዊታችን ያለኝ መስዋዕትነት ሁሉ ከፍላለሁ። በጣም ነው ደስ ያለኝ። በመጀመሪያም ስመጣ በቃ በጣም ደስተኛ ይሄን ከማሰባቸው በፊት ራሱ ኔ ፍላጎቱ ነበረኝ። በጣም ደስ ብሎኛል። እስከ ህይወትነት ምንም ችግር የለኝም። እስከ መጨረሻው ድረስ ይጋፈጣለሁ። ይሄዳለ። በሙያቸው ለማገልገል ከተጓዙን መካከል የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላን ጨምሮ አስር ስፔሻሊስት ሐኪሞች ሀ ነርሶችን ጨምሮ በአጠቃላይ አርባ ስምንት የሕክምና ባለሙያዎች ይገኙበታል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። የኢትዮጵያ ፌዴራል መንግስት ህግ የማስከበር እንቅስቃሴ የሚለው የሚለውና የህወሓት መሪዎች በበኩላቸው በትግራይ ላይ የተከፈተ ጦርነት የሚሉት እየተባባሰ መሆኑ ይታያል። ስለ መንግስቱ እንቅስቃሴና ስለ ሀገሪቱን ማጠቃላይ ሁኔታ በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ዶክተር ቢቂላ ሁሪሳ ከአሜሪካ ድምጽ ጋር ሰፊ ቃለ መልስ አድርገዋል። የመጀመሪያው ክፍል በትናንትናው ምሽት ስርጭታችን ተላልፏል። ተከታዩን ክፍል በአጭሩ ቀጥለን እናሰማችሁ። ሰለሞን አባተ ነው ዶክተር ቢቂላን ያነጋገረው ይሄ ጫና እየበረታ ከሄደ ምናልባት ህወሓት ላይ ከግንባር ውጊያ ወደ ሽምቅ ውጊያ ሊዞር ይችላል የሚል ሀሳብ ያንጸባረቁ የዓለም አቀፍ ተቋማት ተንታኞች አሉ። ለምሳሌ አይሲጂን ወይም ቅድም የጠቀስኩትን የግጭቶች መፍትሄ አፈላላጊ ቡድንን መጥቀስ እችላለሁ። እና በዚህ በኩልስ ምን አይነት ሀሳብ አላችሁ እናንተ? በጣም ትክክል ነው። ይሄ ቆንጆ ጥያቄ ነው ያነሳኸው። ማይካድራ ላይ የሆነው ነገር ይሄን የሚያሳይ ነው። በሰሜን ምዕራብ ትግራይ ማይካድራ በሚባል ቦታ ላይ የተደረገው ባህሪ፣ በተለይ ሉግዲ በሚባል ቦታ ላይ ይሄ ኃይል በመከላከያ ጦሩ ከተሸነፈ በኋላ ወደ ከተማ በመግባት ለብሶ የነበረውን የወታደራዊ ዩኒፎርም በመ ቀየርና ሲቪል በመልበስ በሰላማዊ ዜጎች መንደር ውስጥ በመግባት ነው። ሰዎችን በማንነታቸው ለይቶ ከትግርኛ ተናጋሪ ውጭ የሆኑትን ሰዎች በስለት አርዶ ገላቸውን መንገድ ላይ በትኖ ነው የሄደው። ስለዚህ ይሄ ኃይል እንደ ሶስተኛ አማራጭ የሚጠቀመው ዜጎችን በከፍተኛ ሁኔታ የማጥቃት ሽብር የመንዛት ከተማ ውስጥ የተለያዩ አደጋዎችን የማድረስ እና መንግስት ተረጋግቶ ኢኮኖሚያዊና ማህበራዊ ስራዎችን እንዳይሰራ የማድረስ አዝማሚያ ስላለው አሁን አዲስ አበባ ላይ የሚታየው በፍተሻ እየተገኘ ያሉ ጦር መሳሪያዎች እስከ መካከለኛ ጦር መሳሪያ ድረስ እስከ ፈንጂዎች እና ቦምቦች ድረስ ከግለሰቦች ቤቶች ጭምር እየተገኙ ስለሆነ በከፍተኛ ሁኔታ ይሄ ኃይል ተሸንፎ ወደ ሽምቅ ውጊያ እና ወደ አሸባሪነት እንዳይሸጋገር ከፍተኛ ጥረት እየተደረገ ነው። በዚህ ሁኔታ በተለያዩ የከተማ አካባቢዎችን በሀገሪቱ በሚገኙ የከተማቱ አካባቢዎች ይሄን ኃይል የማምከን እና ተሸንፎ ወዳልተገባ የሽብር ተግባር እንዳይሸጋገር የሚያደርጉ በየቦታው ህግን የማስከበር እና ወንጀልን ቀድሞ የመከላከል ስራዎች በተቀናጀ ሁኔታ እየተከናወኑ ነው ወደፊትም ማከናወን አለባቸው የሚል እምነት አለን። ዜጎችን በዚህ ሂደት ውስጥ አካባቢያቸውን በመጠበቅና የተለዩ አዝማሚያዎችና እንቅስቃሴዎች በሚኖሩበት ጊዜ ለሕግ አስከባሪ አካላት በመጠቆም አሸባሪ የሆኑ አዝማሚያዎችና እንቅስቃሴዎችን የመቅጣት ስራ ላይ መሳተፍ አለባቸው እንጂ ያነሳው ትክክል ነው። ወደ አሸባሪና ወደ አጥፊ ቡድንነት ሊሸጋገር ይችላል። ዶክተር ቢቂላ፣ የተለያዩ ድርጅቶች እርስዎ ያነሱልኝን የማይካድራን ሁኔታ አስመልክቶ መግለጫ ያወጣውን አምነስቲ ኢንተርናሽናልን ጨምሮ በምድር ላይ ያሉ ሁኔታዎችን በትክክል ለመከታተል የሚያመች ነገር እንደሌለ መገናኛዎች መቋረጣቸውም ያለውን ሁኔታ ሙሉውን ገጽታ ለማግኘት አስቸጋሪ እንደሆነ እየገለጹ ነው ያሉት። እናንተ ሁኔታዎች ግልጽ እንዲሆኑ ሌሎችም ማየት እንዲችሉ በቅርበት መከታተል እንዲችሉ የምታደርጉት ጥረት የምታመቻቹት ሁኔታ አለ ለእነዚህ ዓለም አቀፍ ተቋማትም ይሁን ለሌሎች መንግስታት የምታደርሱባቸው መንገዶች ወይም እነሱ ገብተው እንዲያዩ የምታደርጉባቸው ሁኔታዎች አሉ? ግልጽነታችሁ እስከ ምንድን ነው? አዎ እንግዲህ በጣም ቆንጆ ጥያቄ ነው ያነሳኸው በማይካድራ የሆነው ነገር በተለያየ አጋጣሚ ለመስማት እንደምንሞክረው ሪፖርቶች በቀን በቀን እየመጡ ነው። የጦር ወንጀል ተደርጎ ሊጠቀስ የሚችል ተግባር በመሆኑ ምክንያት ከትናንትና ወዲያ ከተለያየ ቦታ የተውጣጡ የውጭ ሀገር ጋዜጠኞች ቦታውን ሄዶ የሚመለከቱበትና በገለልተኛ ሁኔታ ወገንተኛ ባልሆነ ሁኔታ ህብረተሰቡንም አናግረው የተለያዩ የህብረተሰብ ክፍሎችን መረጃ ሰብስበው እዛ አካባቢ የተከፈተውን ነገር የሟች ቤተሰቦችንም ሆነ ሌሎች የመረጃ ምንጮችን ተጠቅመው መሬት ላይ ያለውን እውነታ እንዲዘግቡ የሚል ውሳኔ ወስነናል። አሁን በቅርብ ያ ነገር ይሳካል ብዬ አምናለሁ። የተለያዩ አገር ጋዜጠኞች ፕሮፌሽናሊ ኒውትራል ሆነው ሄደው ይሄን ጉዳይ ዘግበው መሬት ላይ ያለውን እውነታ ይዘው መጥተው ለዓለም አቀፉ ማህበረሰብ እንደሚያሳውቁ ተስፋ አደርጋለሁ። በዚያ መንገድ በእኛ በኩል ዝግጁነትም አለ እቅዱም አለ ማለት ነው። በቅርቡ እናደርገዋለን። ይ ይሄ እንግዲህ ህወሀት አድርሷቸዋል የሚባሉ ጉዳቶችን ብቻ ሳይሆን እናንተስ ራሳችሁ የምታካሂዷቸውን እንቅስቃሴዎች የመከላከያ ኃይሉ ድብደባ ፈጽሞባቸዋል የሚባሉ አካባቢዎችን ወይም ደግሞ በሲቪሎች ላይ ጉዳት አድርሷል ኃይሉ የሚባሉ አካባቢዎች ላይ እነዚህ የተለያዩ አካላት ጋዜጠኞችም፣ የዓለም አቀፍ ድርጅቶችም፣ የውጭ መንግስታት ተጠሪዎችም ገብተው እንዳይወስድ ታደርጋላችሁ ትፈቅዳላችሁ? ምንም ጥያቄ የለውም በዚህ ህግን በማስከበር ሂደት ውስጥ በተለያየ አጋጣሚ ሊፈጠሩ የሚችሉ ችግሮች ካሉ የሚከፈቱ አካባቢዎች ለህዝቡ ነጻ ነጻ እየሆኑ ነው ያሉ የሚሄዱት ስለዚህ በዛ አጋጣሚ ወደፊት የትኞቹም ጋዜጠኞች አለም አቀፍ ማህበረሰቡም አክሰስ ኖሮት እዚህ አካባቢ የተከናወነው ምንድን ነው የደረሰው ጉዳትስ ምንድን ነው ለደረሱት ጉዳቶች ተጠያቂ ኃላፊነት የሚወስደው ማን ነው የሚለውን በግልጽ እየታወቀ ዓለም አቀፉ ማህበረሰብም እውነታውን እየተረዳ የሚሄድበት ስርዓት ይዘረጋል የሚል እምነት አለን። መንግስትም በዛ መንገድ ቁርጠኛ ነው። ይህም ደግሞ እየተደረገ ያለው ህግን የማስከበር ዘመቻ በተጠናቀቀ ወቅት እንዲሁም በተከፈቱ አካባቢዎች ሁሉ ያለውን እውነታ ዓለም አቀፉ ማህበረሰብ እያወቀው እንዲሄድ የማድረግ ከፍተኛ ቁርጠኝነት አለ በመንግስት በኩል እንግዲህ እንዲህ አይነት ሁኔታ ያለው በ ሰሜኑ በኩል ብቻ ሳይሆን በምዕራብም እንዲሁ እንቅስቃሴ እንዳለ ይታወቃል። የጸጥታ መደፍረስ አለ። እዛስ ያለው ሁኔታ ምን ይመስላል? አሁን ዶክተር ቢቄላ እንግዲህ ኢትዮጵያ ውስጥ ያለው ትልቁ ፈተና የጽንፈኝነት ፈተና ነው። የኔ ወገን ብቻ ይቅደን፣ የኔ ብሔር ብቻ ይቅደን የሚል ለፉት ሀያ ሰባት ዓመታት አገራዊ ስዕል ላይ አብሮነት ላይ ቢግ ፒክቸር ላይ እየሰራን ባለመምጣታችን ምክንያት ኢትዮጵያ ውስጥ የኔ ብሔር የኔ ወገን የሚል ነገር እየገነገነ መጥቶ ነው። በምዕራብ ኢትዮጵያ የምታየውም ከኦነግ ሸኔ ጋር ተገናኝቶ ያለውም ደምን የማፋሰስ ወንድምን የመግደል ሌሎችን በማንነት ለይቶ ጥቃት የመሰንዘር ተግባራት የሚታዩት በዚህ ሂደት ውስጥም በዋና አቀናባባሪነት እና ተባባሪነት ራሱ የውሀት ውስጥ ያለው ጁንታ ቡድን አለበት። በምዕራብ ያለው ሁኔታ እየተስተካከለ ይመጣል የሚል እምነት አለን። የእቅዱ ማዕከል የስትራቴጂው ማዕከልና የትጥቅና ትንቁ ማዕከል የሆነው የህወሀት ቡድን እየተመታ በሚሄድበት ወቅት በምዕራብ ኢትዮጵያ ያለውን ነገር በዚያው ልክ እየተስተካከለ ይመጣል የሚል እምነት አለን። ብዙ ሰዎች እየተማረኩ ነው። ብዙ ሰዎች ተይዘው ወደ ህግ እንዲቀርቡ እየተደረገ ነው። በትግራይ ክልል እየተከናወነ ካለው ህግን የማስከበር ዘመቻ ጎን ለጎን ምዕራብ ኢትዮጵያ ያለውን ሁኔታ በዛው ልክ እየተሻሻለ ይመጣል የሚል ትልቅ እምነት ነው ያለን። ከዚህ በፊት በተለይ በምዕራብ አካባቢ ባሉ ቦታዎች ላይ ፈጸሙ ለነበሩ ሁኔታዎች መንግስትን የሚከሱ አሉ። እጅግ በጣም ለዘብተኛ ሆኗል፣ ወይም ደግሞ የመንግስትነት ባህሪ ባለማሳየቱ ቅድም የሚሉትን ህግን የማስከበር ዜጎችን የመጠበቅ ኃላፊነቱን ባለመወጣቱ ነው የደረሰው ያ ሁሉ እያሉ በተደጋጋሚ የሚከሱ ወገኖች አሉ። ለመሆኑ የዶክተር አብይ መንግስት ኃላፊነት ይወስዳል እንደዚህ ሁኔታዎች ለእንዲህ አይነት አደጋዎች እንግዲህ ይሄን በተደጋጋሚ እኛ ውስጥ በተለይ በራሱ በአመራር ውስጥ በተደጋጋሚ ሲነሳ የነበረ ጉዳይ ነው። በመጀመሪያ ለሀገራችን የዴሞክራሲ ስርዓት ግንባታ በየትኛውም የአለም ኮርነር ያላችሁ ተፎካካሪ ፓርቲዎች ኑ እና በጋራ እንስራ ሲባል ከመጡ ፓርቲዎች ውስጥ አንዱ ስልቅ ይዞ ጫካ የነበረ ፓርቲ ጭምር ነው ሀገር እንዲገባ የተደረገው። በአጋጣሚ በሰላም ትጥቅ ፈቶ መግባቱን ትቶ ከነፊት ቁጫ ከተባው ቡድን ውስጥ አንዱ አሁን በምዕራብ ኢትዮጵያ የሚታየው ከኦነግ ሸኔ ጋር ተያይዞ ያለው ቡድን ነው። ይህም ቡድን በተደጋጋሚ ሕዝቡ ውስጥ በሚንቀሳቀስበት ወቅት ከዚህ በፊት የትግል አርማዬ ነው ብሎ ይከተለው የነበረ በመሆኑ በተለይ ደግሞ በኦሮሞ ሕዝብ ዘንድ የትግል ኢንስቲቱሽን ተደርገው ይቆጠረ የነበረ በመሆኑ ልክ እንደመጣ እርምጃ መውሰዱ ላይ ማተኮር አልነበረ። አስፈላጊ ነበረው ውይይቶች ላይ ቅድሚያ መስጠት፣ እንደገና ማግባባት ላይ ቅድሚያ መስጠት። ይሄ ቡድን በሰላማዊ መንገድ ተችር እንዲፈታና በሰላማዊ የፖለቲካ ትግል ስልጣን መያዝ የሚችልበት ሁኔታ እንዲመቻችለት ሰላማዊ የሆነውን መንገድ ለመክፈት በተደረገው ጥረቱ መዘናጋት ታይተዋል ቢባል ማጋንን አይሆንም። በተወሰነ መልኩ ይህን ቡድን ወዲያው እርምጃ ቢወሰድ ኖሮ ምዕራብ ኢትዮጵያ ካለው ማህበረሰብ ጋር የመጋጀት ሁኔታ ይፈጠር ነበረ። አንድ አመት፣ ሁለት ዓመት፣ ሶስት አመት እየሆነ ሲሄድ ግን ህዝቡን፣ የራሱን ህዝብ ደም ማፍሰር ሲጀምር፣ መዝረብ ሲጀምር፣ አስገድዶ መድፈር ሲጀምር፣ ከገደለ በኋላ አስክሬን ማቃጠል ሲጀምር፣ በከፍተኛ ሁኔታ ሰብአዊ መብቶችን መጣስ ሲጀምር፣ ሰውም በቆሙ ቆዳውን መግፈር ሲጀምር፣ ራሱ ህዝቡ ከለባይተን ሲወጣ በከፍተኛ ሁኔታ ማውገዝ ይህም ቡድን ተለያያችን ላይ አደብ አስገዙ ማለት ጀመረ። በዚህ ጊዜ ነው መንግስት፣ ራሱ በፊት የወደው የነበረው ህዝብ አሁን ይህን ሰው በላ ቡድን ራሱ ህዝቡ ማውገዝ በመጀመሩ ምክንያት ጣልቃ መግባት የጀመረው እንጂ በዛ ምክንያት የተፈጠረ ወደ ሰፊነት ነው። ወደ ሰፊነት ውስጥ ደግሞ የተከፈለ ዋጋ አለ። ይህን የተከፈለውን ዋጋ መታድ አይቻልም። አድማጮች፣ አሁን አፍሪካ ነክ ርዕሶች ዓለም አቀፉ የግጭቶች አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ፣ ሶማሊያ ምክር ቤታዊና ፕሬዚዳንታዊ ምርጫ ለማካሄድ የሚያስፈልጋትን ዝግጅት በማድረጉ ረገድ ዘግይታለች ብለዋል። ዋና መስሪያ ቤቱን ብራስልስ ያደረገው በዓለም ዙሪያ በተከሰቱ ቀውሶች ላይ ጥናት የሚያካሄደው ይህ ተቋም በእርስ በእርስ አለመስማማትና ከምርጫ ጋር የተያያዙ ግጭቶች አያያዝ ዘዴ ባለመቀየሱ የሶማሊያ የምርጫ ሂደት አደጋ ላይ መውደቁን ጠቁሟል። የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለሳምንቱ አፍሪቃ ነክ ርዕሶች እንዲህ አቀናብረዋለች። የሶማሊያ መንግስት እስከ መጪው የካቲት ወር ባለው ጊዜ ምርጫ ለማካሄድ ያወጣው እቅድ በመጀመሪያው የምርጫ ዙር የሚወክሏቸውን ጎሳዎች አመራረጥ ላይ ያልተደሰቱ ተቃዋሚ ቡድኖች እየተቃወሙት መሆናቸው ታውቋል። የሶማሊያ ጎሳዎች ለምክር ቤት አባልነት የሚወክሏቸውን ሰዎች የሚመርጡበት ልዩ ቀጥተኛ ያልሆነ ምርጫ አለ ከዚያም 275 የሚሆኑት የህዝብ ተወካዮችና 59 የህግ መወሰኛ ምክር ቤት አባላት የሀገሪቱን ፕሬዚደንት ይመርጣሉ። በዓለም አቀፉ ክራይሲስ ቡድን ስለ ሶማሊያ ጉዳይ የሚተነትኑት ኦማር ማሕሙድ በመካከላቸው ያለው አለመግባባት የምርጫ ሂደቱን ሊጎዳ እንደሚችል ገልጸዋል። ሶማሊያ የተቀመጠው እቅድ ሲታይ ከባድን የሚሆን ይመስለኛል። ለምሳሌ የፌዴራል የምርጫ ኮሚሽን አመሰራረት በታቀደው መሰረት አልሆነም። ኮሚሽኑ የተሰየመው ለጥቂት ሳምንታት ያህል ጊዜ ሳይወሰንበት ነው። ስለ ምርጫ ኮሚሽኑ ሁኔታ ገና የሚታወቅ ነገር የለም። የቀረቡትን ስሞች በሚመለከትም አለመስማማት አለ። የፖለቲካ ተቃውሞ ያለውም እዚያ ላይ ነው። ሌላው ችግር ደግሞ በምርጫው ሂደት ወቅት ጥብ ከሰት ይመለከታል የተባለው ኮሚቴ ስብጥር ነው። ኮሚቴውን ለመመስረት የተስማሙት ማዕከላዊ መንግስትና የሀገሪቱ ፌዴራል ክፍላተ ግዛት አባላት ናቸው። ነገር ግን አስራ ሁለት ለፕሬዚዳንትነት የሚወዳደሩ ሰዎች ያወጡት መግለጫ የቀረበው ስም ዝርዝር በስለላ አገልግሎት ሰራተኞችና በአንዳንድ የመንግስት ሰራተኞች የተሞላ ነው ይላሉ የሶማሊያው ምክትል ጠቅላይ ሚኒስትር ማህዲ ጉላይድ። በመንግስት የቀረቡትን ስም ዝርዝሮች አንቀበልም የሚለው መግለጫ አስገርሞኛል ሲሉ በፌስቡክ ገጻቸው ጽፈዋል። የወቅቱ የሶማሊያ ምክር ቤት አባል አብዲ አሊ ሐሰን በበኩላቸው መሪዎቹ የተሰማሩበት የምርጫ ሞዴል ለሀገሪቱ እድገት እንቅፋት ነው ይላሉ። ቀጥተኛ ያልሆነው ምርጫ በሙስና የተሞላ ነው ይላሉ ሐሰን። የዘመድ አዝማድ አሰራር ያለበት ነው። የአሸባሪ ቡድኖች ድምፅም ሊኖርበት ይችላል ሲሉም አክለዋል። እኔ ምን ጊዜም ቢሆን አንድ ሰው አንድ ድምፅ የሚለውን የምርጫ ቅርን ነው የሚደግፈው። ሁለተኛ ቀጥተኛ ያልሆነ ምርጫን አልደግፍም ሲሉ አብዲ አሊ ሐሰን አስገንዝበዋል። ዑመር ማሕሙድ ታዲያ የምክር ቤቱና ፕሬዝዳንታዊ ምርጫ በተቀመጠለት የጊዜ ገደብ መሰረት ለማካሄድ ካልተቻለ ተአማኒ ምርጫ ለማካሄድ ሲባል የሶማሊያ መሪዎች የስራ ጊዜያቸውን ለጥቂት ወራት ለማራዘም መስማማት አለባቸው ብለዋል። በመጨረሻ ልናቀርብ የምንችለው አማራጭ ይህ ነው። ነገር ግን በመግባባት ላይ መመስረት አለበት። በመግባባት ላይ የተመሰረተ ውሳኔ ላይ ለመድረስ የሚቻለውም አንደኛው ጊዜ ውስን እንዲሆን በማድረግ ነው። ሁለተኛው ደግሞ በቴክኒካዊ ስራዎች ላይ በማተኮር ነው። ስለሆነም ዓለም አቀፍ ማህበረሰብ ወይም ሌሎች ወገኖች ይህን ጉዳይ ሊመለከቱ የሚችሉበት አማራጭ አለ። ውሎ አድሮ ውሳኔው የሶማሊያ ባለድርሻዎች ይሆናል ማለት ነው። ዓለም አቀፉ የቀውስን ጉዳይ የሚከታተለው ቡድን የሶማሊያ ፖለቲከኞች የምርጫውን ጊዜ በሚመለከት ትንሽ ማስተካከል ቢደረግ ችግር እንደሌለባቸው መግለጹ አልቀረም። አድማጮች፣ የሶማሊያ ምርጫን በሚመለከት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ ያበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪ ንጉሱ ታምሬ ና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ ይሰናበታለሁ። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ መልሰን እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።